ከክልሉ ጊዜያዊ አስተዳደር በቀረበለት ጥያቄ መሰረት የኢትዮጵያ መንግስት በተናጠልና ያለቅድመ ሁኔታ የተኩስ አቁም ማድረጉ በትላንትናው እለት የኢትዮጵያን ምንጮች ጠቅሰው የተለያዩ ዓለም አቀፍ መገናኛ ብዙሀን ዘግበዋል። የህወሓት ኃይሎች መቀሌ መግባታቸውን ሮይተርስና ድምጸ ወያኔን ዋቢ ያደረጉ ዘገባዎችም እንዲሁ ጠቁመዋል። በአጠቃላይ ስለ ሁኔታው በግልጽ ለመረዳት የሁሉንም ወገኖች ምላሽ ለማየት ለምንሞክርበት ቆይታ እስክንድር ፍሬውን ከአዲስ አበባ በስልክ አግኝቻለሁ። እስክንድር እንደምናመሸ ይመስላል እንደምን አመሸ፣ አሉላ። እስክንድር ከተለያዩ ምንጮች የተለያዩ ዘገባዎች የወጡትን ያህል ከዋነኞቹ ምንጮች የተሰባበሩ መረጃዎችን ነው የምናገኘውና እስኪ በኢትዮጵያ መንግስት በኩል ካለውን ጀምር። ከትላንቱ የተኩስ አቁም ውሳኔ እወጃ በኋላ በኢትዮጵያ መንግስት በኩል የተሰጠ ተጨማሪ ግልጽ ማብራሪያ አለ? አንተም እንግዲህ መግቢያ ላይ እንዳልከው ነው አሉና፣ በዚህ ሰዓት ከመልሶቹ ይልቅ ጥያቄዎቹ ይበዛሉ። ከሁሉም ወገኖች ማለት ነው በተለይ ከኢትዮጵያና ከኤርትራ መንግስታት በኩል ዝርዝር መረጃ እየተሰጠ አይደለም። ትናንት የነበረ ዋነኛ ዜና ቀደም ሲል እንደጠቀስከው የህወሓት ኃይሎች መቀሌ መግባታቸውን የሚገልጹ ዘገባዎች ናቸው። በሮይተርስ የተጠቀሱት የህወሓት ቃል አቀባዩ ጌታቸው ረዳ መቀሌን መቶ ፐርሰንት ተቆጣጥረናል ብለዋል። ሀይሎቻችን እያንዳንዱ የግዛታችን ኢንች ከጠላቶቻችን መጽሐፍ ኪሆን ድረስ እንቅስቃሴ እንቅስቃሴያቸውን እንደቀጠሉ ነው በማለትም ገልጸዋል። በሮይተርስ የተጠቀሱት አቶ ጌታቸው ረዳ የኢትዮጵያ መንግስት ተኩስ አቁም የተናጥል ተኩስ አቁም ማለት ነው ማወጁን የገለጸውን በትናንትናው እለት ነበር አሉ። ለአንተም ቀደም ሲል እንደጠቆምከው ገበሬው ተረጋግቶ የእርሻ ስራውን እንዲያከናውን፣ የእርዳታ ስራው ከወታደራዊ እንቅስቃሴ ነጻ ሆኖ እንዲሰራጭ፣ ሰላምን የሚመርጡ የህወሓት ኃይል አባላት ወደ ሰላም መንገድ እንዲመጡ ለማስቻል ይህ የእርሻ ወቅት ለማስጠናቀቅ የሚቆይ ያለ ቅድመ ሁኔታ በፈዳይነት ላይ የተመሰረተ የተናጠል የተኩስ አቁም መንግስት አውጇል በሚል የትናንትናው የተለያየ መገናኛ ብዙሃን የቀረበው መግለጫ ያስታወቀው የተኩስ አቁም ስምምነት እንዲኖር የትግራይ ጊዜያዊ አስተዳደር ጥያቄ ያቀረበው የዛሬ ሳምንት መሆኑን የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር አብርሃም በላይ ገልጸዋል አሉና በነገራችን ላይ የዛሬ ሳምንት እንደዚሁ ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ትግራይ ለቆ መውጣቱ ተገልጿል። ለምርጫው ሲባል እንደወጣ ነበር የተገለጠው። የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ለሀገር ውስጥ የመገናኛ ብዙኃን ይህንን ነበር ያብራሩት። እስኪ እናዳምጣቸው። አሉላል እንደሚታወቀው ሰሞኑን ሀገራዊ ምርጫ ነበር። ከዚህ ጋር ተያይዞ ከውጭም ከውስጥም የደህንነት ስጋት ስለነበር ሰራዊታችን በመንግስት ውሳኔና ትእዛዝ ከሰሜኑ የሀገራችን ክፍል ትግራይ ለህግ ማስከበር ዘመቻ ተሰማርቶ የነበረ ከፍተኛ ቁጥር ያለው ሰራዊት ወደ ማዕከል ምስራቅ ምዕራብና የደቡብ የሀገራችን ክፍል እንዲንቀሳቀስ ተደርጓል። ለውሳኔው እንደ ተጨማሪ ምክንያት የሆነው መጪው ክረምት ስለሆነ በትግራይ የነበረው የሰራዊት ክምችት በመቀነስ ገበሬው የውጊያ ድባብ ሳይረብሸው ነፃ ሆኖ እንዲያርስና እንዲዘራ ታሳቢ ያደረገ ምቅር ነበር። በትግራይ የነበረው ቀሪ ኃይላችን ለኦፕሬሽን ስራ በሚያመች ቦታ ህዝቡ በብዛት በሚኖርበትና ወሳኝ የመሠረተ ልማት ባለበት አካባቢ እንዲሁም እርዳታ ለህዝብ ተደራሽ እንዲሆን መስመሮችን የመጠበቅ መቀሌን መቀሌ ዙሪያ ያለ እንደርታ የሚባለውን አካባቢ ታሳቢ ያደረገ ስምሪት ነው የነበረው። ይህንን የኃይል ስምሪት እንደ መልካም አጋጣሚ ቆጥሮ ዋሻ ለዋሻ ሲሹለከለክና መሳሪያውን ጥሎ ቤቱ ተደብቆ የነበረ ሚሊሻ ህዝቡን እያስገደደ መንገድ መዝጋትና ድል እንዳደረገ መጨፈር ጀምሯል። እንግዲህ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ይህንን መግለጫ የሰጡት የዛሬ ሳምንት ነው። ምርጫው የተካሄደው ሰኔ አስራ አራት ነው። ዛሬ ሰኔ ሀያ ሁለት ላይ ነው የምንገኘው። ከዚህ አንጻር ለምርጫው ሲባል ወጥተዋል ሲባል መቼ ነው የወጡት እንዴት ነው የወጡት የሚለው በዝርዝር አልተገለጠም። ነገር ግን ቀኖቹ የሚያስረዱት ይሄንን ነው አሉላ ከዚህ ውጭ ግን ከኋላ ያሉትን እነዚህን መረጃዎች ከመመልከት ውጭ ከትናንትናው መግለጫ በኋላ በተጨማሪ ማብራሪያዎች አልተሰጡም፣ በኢትዮጵያ መንግስት ባለስልጣናት በኩል ማለት ነው። ነገር ግን የአሜሪካ ድምፅን ጨምሮ ሌሎች የመገናኛ ብዙሀንም እየተጋበዙበት በከፍተኛ የመንግስት ባለስልጣን ነገ ጠዋት መግለጫ እንደሚሰጥ ለማወቅ ችያለሁ። እንግዲህ ምናልባትም በነገ ውረት የበለጠ ዝርዝር ለማወቅ እድሉ ይኖራል ብለን እንገምታለን። መልካም እስክንድር፣ ቀደም ብለህ በትላንትና ሁለት ሮይተርስ የዜና ወኪል ያወጣውን ጨምረህ በህወት በኩል አቶ ጌታቸው ረዳ የሰጡትን ጠቅሰሃል። በህወት በኩልስ የተሰጠ አዲስ መግለጫ አለ? እንግዲህ አንተም እንዳልከው በህዋት በኩል በትናንትና ዕለት የተሰራጩ መረጃዎች ነበሩ፣ በመገናኛ ብዙኃን በተጠቀሱት በአቶ ጌታቸው ረዳ ተገለጹ የተባሉ ማለት ነው። በሌላም በኩል ዛሬም እንደዚሁ ሮይተርስ አቶ ጌታቸው ረዳን በመጥቀስ ያወጣው አለ። አስፈላጊ ከሆነ ወደ አማራ ክልል እንደዚሁም ኤርትራ ጭምር በመሄድ ጠላቶቻችንን እናሳድዳለን ሲሉ የህዋት ቃል አቀባይ ጌታቸው ረዳ መናገራቸውን ነው ሮይተርስ የዘገበው አሉና የአማራ ብልጽግና ፓርቲ ዛሬ ባወጣው መግለጫ ደግሞ የአማራ ሕዝብ በሽብርተኞች ሂሳብ እንዲወራረድበት አይተቅልም ብለዋል። ይህ የመግለጫው መግለጫው ቃል በቃል ያለው ነው። ወልቃይት ጠገዴ ጠለምትና ራያ በራሳቸው መስዋዕትነት ነጻነታቸው ሊያስከብሩ የአማራ አካባቢዎች መሆናቸውን በድጋሚ እናሳውቃቸዋለን በማለትም ይቀጥላል። በአማራ ብልጽግና ፓርቲ ጽሕፈት ቤት የወጣው መግለጫ እንግዲህ በህዋት በኩል ቀደም ሲል በአቶ ጌታቸው ረዳ ተገለጸ የተባለው በእነዚሁ ከክልል መንግስታት ደግሞ ከአማራ ክልል በኩል ደግሞ የአማራ ብልጽግና ፓርቲ ያወጣቸው እነዚህ አዳዲስ መረጃዎችም አሉ ለማለትም አሉ ነው። መልካም እስክንድር፣ እንግዲህ በግጭቱ ያሉትን ሁሉንም ወገኖች ምላሽ ነው ለመርዳት የሞከር ነው ያለ ነው እና እስኪ ቀጥለን ደግሞ ወደ ኤርትራ እንሻገር። የኤርትራ ጦር ሰራዊት የያስኩትን ተልእኮውን አጠናቅቅ ያለው ኃይሌን ወደ ዛላምበሳና ባድማ አካባቢዎች ስብ ያለሁ ማለቱ የተጠቀሰበት መረጃ ያገኘህ ይመስለኛል። በኤርትራ መንግስት በኩል ከዚህ አሁን ካለው ሁኔታ አንጻር በአጠቃላይ የሚሰማው ምንድን ነው? እንግዲህ አንዱ እንዳልከው የኤርትራ ወታደሮች የሚመለከት ነው እየወጣ ያለው መረጃ ይህም በትናንትና ሁለት ነው ይወጣው ኤርትራ ፕሬስ የሚል ይህ በየሰሜን ከተጀመረ ጊዜ ጀምሮ በተለይ በጉዳዩ ላይ በተደጋጋሚ የሚጥር ትናንትና እንዳወጣው መረጃ ከሆነ አሉላ የኤርትራ ኃይሎች በሙሉ በመውጣት በድንበር አካባቢ መስፈራቸውን ገልጿል። ተልኳቸውን አጠናቀው በድንበር አካባቢ በባድመ በዛላንበሳ በመሳሰሉት አካባቢ መስፈራቸውን ነው ያስነበበው። ከኤርትራ በኩል እስካሁን እየተሰማው ይሄ ነው አሉላል። መልካም እስክንድር። እንግዲህ ቀደም ብለህም እንዳልከው ያለቀለት መረጃ ከማግኘት ይልቅ ብዙ ጥያቄዎች የሚነሱበት ሁኔታ ነው። በየጊዜ ውስጥም ያሉትን ተለዋዋጭ ሁኔታዎች ጨምሮ በኢትዮጵያ መንግስት ባለስልጣናት በኩል የሚሰጠውን ዓለም አቀፍ መገናኛ ብዙኃን የተጋበዙበትን መግለጫም ተከታትለ ታደርሰናለ። ሌሎችንም እንዲሁ ከየአካባቢ በምንጮቻቸው የምናገኛቸውን መረጃዎች በሰዓቱና በትኩሱ እናቀርባለን። ለአሁኑ አመሰግናለሁ እስክንድር፣ እግዜር ይስጥልኝ مرحبا